የዲደብሊው ዜና አመሰግናለሁ ሼቴ። ጤና ስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የኢትዮጵያ ብሔራዊ ባንክ በዩናይትድ ስቴትስ የሚንቀሳቀሱ አራት የሐዋላ አስተላላፊዎችን በሕገ ወጥ የገንዘብ ዝውውር ወነጀለም። ሐዋሳ ከተማ አቅራቢያ ዛሬ በደረሰ የትራፊክ አደጋ የአራት ሰዎች ሕይወት ሲያልፍ፣ በስድስት ሰዎች ላይ ቀላልና ከባድ ጉዳት መድረሱን የክልሉ ፖሊስ ኮሚሽን አስታወቀም። የኮንጎ ዴሞክራሲያዊት ሪፐብሊክና ሩዋንዳ የኢኮኖሚ ትብብር ስምምነት ተፈራረሙ። የእስራኤል ጦር ኃይል ዛሬም ጋዛ ሰርጥ ውስጥ በፈጸማቸው ጥቃቶች በርካታ ሰዎች ተገደሉም። ጀርመን እስራኤል በጋዛ ከሰብዓዊ ድርጅቶች ጋር በመተባበር ሁሉን አቀፍ አቅርቦት የማረጋገጥ ግዴታ እንዳለባት አስታወቀች። ዜናውን በዝርዝር የኢትዮጵያ ብሔራዊ ባንክ በዩናይትድ ስቴትስ የሚንቀሳቀሱ አራት የሐዋላ አስተላላፊዎችን በህገ ወጥ የገንዘብ ዝውውር ወነጀለም። ድርጅቶቹ በውጭ አገራት ከሚገኙ የኢትዮጵያ ማህበረሰቦች በሚሰበሰብ ገንዘብ ህገ ወጥ ተግባራትን በገንዘብ ይደግፋሉ የሚል ክስ ቀርቦባቸዋል። የኢትዮጵያ ብሔራዊ ባንክ በውጭ አገራት ለሚኖሩ የኢትዮጵያ ማህበረሰቦች ባስተላለፈው ማሳሰቢያ ገንዘባቸው በአስተማማኝና በህጋዊ መንገድ ለወዳጅ ዘመዶቻቸው መድረሱን እርግጠኛ ለመሆን አራቱን የሐዋላ ድርጅቶች እንዳይጠቀሙ መክሯል። በመግለጫው በስሜት በተጠቀሱት አራት ድርጅቶች ሴቶች ሸጊ፣ አዱሊስ፣ ራማዳፔ ወይም ካህ እና ታጅ የተባሉ የሐዋላ አስተላላፊዎች ናቸው። የሐዋላ አስተላላፊዎቹ በሜሪላንድ ቨርጂኒያ፣ እና ሚኒሶታ በሚገኙ አካባቢዎች እንደሚንቀሳቀሱ የኢትዮጵያ ብሔራዊ ባንክ ዛሬ ቅዳሜ ባወጣው መግለጫ አስታውቋል። ሐዋላ አስተላላፊዎቹ በሚገኙባቸው አካባቢዎች የሚመለከታቸው አካላት ምርመራ በማካሄድ እንዲተባበሩ ብሔራዊ ባንክ ጥያቄ ማቅረቡን ይፋ አድርጓል። ሐዋሳ ከተማ አቅራቢያ ዛሬ በደረሰ የትራፊክ አደጋ የአራት ሰዎች ህይወት ሲያልፍ፣ በስድስት ሰዎች ላይ ቀላልና ከባድ ጉዳት መድረሱን የክልሉ ፖሊስ ኮሚሽን አስታወቀም። ኮሚሽኑ እንዳለው አደጋው ዛሬ ረፋድ ላይ የደረሰው በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ነው። አደጋው ሊከሰት የቻለው በጉዞ ላይ የነበረ ሲኖትራክ የጭነት ተሽከርካሪ በእግረኞችና በነዳጅ ሰልፍ ላይ በነበሩ አነስተኛ ኪዩት ተሽከርካሪ ላይ በመውጣቱ ነው ብሏል። በአደጋው በሰው ላይ የሞትና የመቁሰል አደጋ መድረሱን የኮሚሽኑ የወንጀል እና የትራፊክ አደጋ መከላከል ዘርፍ ኃላፊ ረዳት ኮሚሽነር ፍቅሬ የሳ ለዶቼ ቬለ ተናግረዋል። እንግዲህ በአደጋው እስካሁን የተጎዱ ሰዎች አስር ናቸው። ከአስር ውስጥ አራት የሞት አደጋ አለ። አራቱ ከባድ የአካል ጉዳት እና ሁለቱ ቀለል ያለ የቀላል የአካል ጉዳት ነው የደረሰው። የአካል ከባድም ቀላልም የአካል ጉዳት የደረሰባቸው በአሁኑ ሰዓት አሰላ ረፈራል ሆስፒታል ሕክምና እየተከታተሉ ይገኛሉ። የአደጋው መንስኤ በመጣራት ላይ እንደሚገኝም ምክትል ኮሚሽነሩ ተናግረዋል። የኮንጎ ዲሞክራሲያዊት ሪፐብሊክ እና ሩዋንዳ የኢኮኖሚ ትብብር ስምምነት ተፈራረሙ። ስምምነቱ ሀገራቱ በአሜሪካ አደራዳሪነት የደረሱትን የሰላም ስምምነት አንድ እርምጃ ያራመደ ነው ተብሏል። ባለፈው የሰኔ ወር በሁለቱ ሀገራት መካከል የተደረሰው የሰላም ስምምነት በምስራቃዊ ኮንጎ ለአስርተ ዓመታት የዘለቀውን ግጭት ለማስቆም ያለመ ነበር። ትናንት አርብ የተጀመረው የሀገራቱ የኢኮኖሚ ውህደት ማዕቀፍ የሰላም ስምምነቱ አካል መሆኑን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ከመጪው መስከረም ጀምሮ ተግባራዊ ይደረጋል የተባለው ስምምነቱ እንደ ኮልታንና ሊቲየም የሚያሉ ያሉ ማዕድናት የአቅርቦት ሰንሰለቶች የበለጠ ግልጽነት እንዲኖራቸው ያስችላል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳለው ሁለቱ ሀገራት በኃይል በመሰረተ ልማት በማድን ማውጫ በብሔራዊ ፓርክ አስተዳደርና ቱሪዝም እንዲሁም በሕዝብ ጤና ዘርፎች ላይ ለመተባበር ከስምምነት ደርሰዋል። ነገር ግን የአፈጻጸሙን ስልት በተመለከተ መስሪያ ቤቱ በዝርዝር ያለው ነገር የለም። የእስራኤል ጦር ዛሬም ጋዛ ሰርጥ ውስጥ በፈጸማቸው ጥቃቶች በርካታ ሰዎች ተገደሉም። የጋዛ የሆስፒታል ምንጮች እንዳሉት በዛሬው የእስራኤል ጥቃት ከተገደሉ ሰዎች መካከል ስምንቱ በቀጥታ ጥይት የተተኮሰባቸው የእርዳታ ምግብ ፍለጋ ላይ የነበሩ ሰዎች ናቸው ተብሏል። አስሩ ሰዎች ደግሞ በአየር በተፈጸመ ጥቃት መገደላቸውን የሆስፒታል ባለስልጣናት አስታውቀዋል። ዛሬ ጠዋት ጋዛ ውስጥ በሚገኝ አንድ የሰብአዊ እርዳታ ማከፋፈያ ጣቢያ አጠገብ ተፈጽሟል በተባለው በዚሁ ጥቃት ከተገደሉ ሰዎች በተጨማሪ ሦስት ሰዎች በተተኮሰባቸው ጥይት የተመቱትን ጨምሮ 36 ሰዎች መቁሰላቸውን አሶሺየትድ ፕሬስ ዘግቧል። የዛሬው የእስራኤል ወታደሮች ጥቃት የተሰማው የአሜሪካ ባለሥልጣናት አንድ የእርዳታ ማከፋፈያ ጣቢያ ከጎበኙ ከአንድ ቀን በኋላ ነው ተብሏል። በእስራኤል የአሜሪካ አምባሳደር ማይክ ሁካቤ በሰርጡ እየተደረገ ያለውን የእርዳታ ስርጭት የማይታመን ተግባር ብለው አሞካሽተዋል። ነገር ግን በዚህ ሳምንት በጋዛ እርዳታ ፈላጊዎች ላይ የደረሰ ጉዳት በዓለም አቀፍ ባለሙያዎች በጣም የከፋ ሁኔታ ሲሉ ገልጸውታል። እስራኤል ጦር ወደ 22 ወራት የሚጠጋ ጊዜ በሐማስ ላይ ለተከፈተው ጥቃት በሰርጡ ከ60 ሺህ በላይ ፍልስጤማውያን ሞት ምክንያት ሆኗል። ይህ በእንዲህ እንዳለ ጀርመን እስራኤል በጋዛ በሰብአዊ ድርጅቶች ጋር በመተባበር ሁሉን አቀፍ አቅርቦት የማረጋገጥ ግዴታ እንዳለባት አስታውቃለች። የጀርመን መንግስት ቃል አቀባይ ስቴፋን ኮርኔስ እንዳሉት በጋዛ ሰርጥ ጥረቶች የእርዳታ ማከፋፈል ጥረቶች መሻሻል ቢያሳዩም ከሚያስፈልገው አስቸኳይ እርዳታ አንጻር በቂ አይደለም ብለዋል። የቃል አቀባዩ መግለጫ የተሰማው የውጭ ጉዳይ ሚኒስትሩ ዮሐን ቫዴፑል ወደ እስራኤልና የዮርዳኖስ ወንዝ ምዕራባዊ ዳርቻ የጉብኝት ጉዞ ለማድረግ እየተዘጋጁ ባሉበት ወቅት ነው። ኮርኔሊየስ በዚሁ ጊዜ እስራኤል ከተባበሩት መንግስታትና ሌሎች የሰብአዊ ድርጅቶች ጋር በመተባበር ሁሉን አቀፍ አቅርቦት የማረጋገጥ ግዴታ አለባት ብለዋል። ቃል አቀባዩ በጋዛ የእርዳታ አቅርቦት ሌላው ስጋት ብለው በገለጹት መግለጫቸው ከፍተኛ መጠን ያለው የእርዳታ አቅርቦቶች በሐማስና ሌሎች የወንጀል ድርጅቶች እጅ መግባታቸው ጀርመንን ያሳስባታል ብለዋል። የጀርመን የደህንነት ምንጮች እንደሚሉት ወደ ጋዛ ከሚገባው የሰብአዊ እርዳታ አቅርቦቶች ከግማሽ እስከ ሙሉ በሙሉ ሊደርስ በሚችል መልኩ በሐማስ እና በሌሎች የወንጀል ቡድኖች በተባሉ ኃይሎች ይጠለፋሉ። የተባበሩት መንግስታት ድርጅት የጋዛ ሰርጥ የረሃብ ስጋት ተጋርጦበታል ሲል አስጠንቅቋል። ይህ ዶቸቨለ ነው። ዜናውን ለማብቃት ርዕሶቹን ላስታውሳችሁ። የኢትዮጵያ ብሔራዊ ባንክ በዩናይትድ ስቴትስ የሚንቀሳቀሱ አራት የሐዋላ አስተላላፊዎችን በህገ ወጥ የገንዘብ ዝውውር ወነጀልም ሐዋሳ ከተማ አቅራቢያ ዛሬ በደረሰ የትራፊክ አደጋ አራት ሰዎች ሞቱ። የኮንጎ ዲሞክራሲያዊት ሪፐብሊክና ሩዋንዳ የኢኮኖሚ ትብብር ስምምነት ተፈራረሙ። የእስራኤል ጦር ኃይል ዛሬም ጋዛ ሰርጦት በፈጸማቸው ጥቃቶች በርካታ ሰዎች ተገደሉ። ዜናው በዚሁ አበቃ። ጤና